የቀድሞው የገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር አቶ መላኩ ፋንታን ጨምሮ በከባድ የሙስና ወንጀል ተከሰው የነበሩ አያሌ ሰዎች ክስ እንዲቋረጥ ጠቅላይ አቃቢ ሕግ መጠየቁ ተሰማ። በሌላ በኩል ደግሞ በሽብር ወንጀል ተከሰው ክሳቸው እንዲቋረጥ የተወሰነላቸው በመቶዎች የሚቆጠሩ ሰዎች እንዳልተፈቱ፣ አንዳንዶቹም አድራሻቸው እንደማይታወቅ ምንጮች ገልጸዋል። መለስካቸው አመሃ ዝርዝር አለው የቀድሞ የኢትዮጵያ ገቢዎችና ጉምሩክ ባለሥልጣን ዋና ዲሬክተር አቶ መላኩ ፈንታና ምክትላቸው አቶ ገብረ ዋህድ ወልደ ጊዮርጊስን ጨምሮ በሙስና ተከሰው የነበሩ ብዙ ሰዎች አቃቢ ህግ ክሳቸውን እንዲቋረጥ ለፌዴራል ከፍተኛ ፍርድ ቤት ዛሬ ጥያቄ ማቅረቡ ታውቋል ሁለቱ የቀድሞ የሥራ ኃላፊዎችና ሌሎች የባለሥልጣን መሥሪያ ቤቱ ሹማምንት እንዲሁም ታላላቅ ነጋዴዎች ከዛሬ አምስት ዓመት ጀምሮ በሙስና ወንጀል ተጠርጥረው የተለያዩ ክሶች ተመስርቶባቸው ሲከራከሩ ቆይተዋል። ውሳኔ የተላለፈባቸው መዝገቦችም ነበሩ። ከዚህም በተረፈ በቅርቡ ከገንዘብና ኢኮኖሚ ሚኒስቴር በሙስና ተከሰው የነበሩት ሚኒስትር ዴታው የአቶ አላማየሁ ጉጆ ክስም እንዲቋረጥ አቃቤ ሕግ መጠየቁ ተገልጿል። ፍርድ ቤቱ በጉዳዩ ላይ ውሳኔ እንደሚሰጥ ይጠበቃል። በሌላ በኩል ደግሞ በሽብር ወንጀል ክስ ተመስርቶባቸው የነበሩና ክሳቸው እንዲቋረጥ የተደረገላቸው በመቶዎች የሚቆጠሩ እስረኞች ዛሬም እንዳልተፈቱ ታወቀ። ከስድስት መቶ ለማያንሱ በሽብር ወንጀል ተጠርጥረው ለተከሰሱ ሰዎች ጥብቅና እንደቆሙ የሚናገሩት አቶ ወንድሙ ኢብሳ አንድ ወጥ አሰራር የለም ይላሉ። የማያከራክረው ግን ክሳቸው እንዲቋረጥ ተደርጎላቸው ያልተፈቱ ብዙዎች መሆናቸው ነው። ሰላሳ ስምንቱ በእሳት ቃጠሎ እና በሽብር ክስ ከተከሰሱት ውስጥ ሁሉም ክሳቸው ተቋርጧል ነው የተባሉት። በነፍስ ጉዳይ ተከላከሉ ከተባሉት አራት ልጆች በቀር ሰላሳ አራቶቹም ክሳቸው ስምንቱ በነጻ ተባሉ፣ ቀሪዎቹ ክስ ተቋርጧል ተብሏል። ክሳቸው ተቋርጧል ከተባሉት ውስጥ ወደ አስራ ሶስት አስራ አራት የሚሆኑት እንዳልተለቀጡ ነው ባለኝ መረጃ። ቀኛም ባሉት በሌሎች መዝገቦችስ ተመሳሳይ ክስ ተመሰረቱባቸው የተቋረጠላቸው ሰዎች አሉ። እርስ የቆሙላቸው አዎ የተቋረጠላቸው አሉ። የማቋረጡ ክስ የማቋረጡ ነገር እኔ እንዳያስኩላቸው እንቀጠለ ነው ግን ሲቋረጥ አንድ ሁለቱ ይቋረጥና ቀሪዎቹ ይቀራሉ። ለምሳሌ አሁን ቄለም ወለጋ አካባቢ ያሉ አስራ አንድ ልጆች ነበሩ። ከነዚህ ከአስራ አንዱ ልጆች ደረጀ አለሙ በሚባሉት ሰውን በጣም በርካታዎቹ ተለቆ ሁለት ይቀርጧል፣ ባቲ ሙለታ የሚባሉት ማለት ነው። በሌላ በኩል ደግሞ እንዲሁ አሁንም በተመሳሳይ በገለታ ጫላ የሚባሉ አስራ አንድ የተከሰሱ ልጆች አሉ። ከነሱ ውስጥም እንደዚሁ አስራ አንድ ነበሩ። ሶስቱ ተለቆ ሰባቱ አሉ። መደውላቡ አካባቢ ያሉ ወጣት መደውላቡ ዩኒቨርስቲ ተማሪዎች አስራ አንድ ነበሩ። እነሱም ሶስቱ ተለቆ እንዲሁ ሰባቶቹ እንዲሁ በክርክር ላይ ናቸው። እንደዚህ ነው። አሁን በተመሳሳይ አንቀጽ በተመሳሳይ ጉዳይ የተከሰሱ ሰዎች ግማሾቹ ተለቀው ግማሾቹ የሚቀርበት ነገር የለም። ምክንያቱም ከነፍስ ስጋሪ ነው የተያዘ አይደለም። ተከላከሉ ከተባሉ በኋላ ክሳቸው የተቋረጠላቸው እና መሰል ነገሮች አለ። አሁን በጥቅሉ ከኦሮሚያ ክልል ወደ መቶ ሀያ የሚሆኑ ከአማራና ትግራይ ደግሞ ከፍርደኞቹ ጋር ወደ ሰባ ሰማንያ የሚሆኑ ልጆች አሁንም በጉዳዩ በእንቅልቅል ላይ ነው ያለው ማለት ነው። ከዚህ ባሻገር ደግሞ ክሳቸው ተቋርጦላቸዋል ከተባሉት መካከል አንዳንዶቹ አለመፈታታቸው ብቻ ሳይሆን ወዳጅ ዘመዶቻቸው የት እንዳሉ ለማወቅ የተቸገሩ እንዳሉ ይሰማል። አቶ ወንድሙ ምሳሌ ጠቅሰው ጭምር ያስረዳሉ። ቤተሰብ አሁን ለምሳሌ የቶሎሳ በዳዳን እስከ ትናንትና ማታ ድረስ የት እንዳለ ቤተሰብ አላወቀም። ይሄ ተጠርጣሪ ቃል ልፒ ነበረ፣ ወደ ቂሊንጦ ተወሰደ ተብሎ ግራ ሲጋባ ነበር። ከትላንት ወዳ ግን ወጥቶ ትላንትና ደውሏል። በተለይ በዚህ በሰላሳ ስምንቱ መዝገብ ይሄ በእሳት ቃጠሎ ጋር በተያያዘ ያላቸው ተቋርጧል ከተባለላቸው ቀን ጀምሮ ከመቶ አለቃ ማስረሻ ሰጠኝ ጋር ወደ ባቱ የተጫኑ ቤተሰብ ከቅሊንጦ መጣን፣ ከቃሊቲ መጣን፣ ዝዋይ የሄዱ አሉ፣ ያልሄዱ አሉ። ሄደን ደግሞ አጣን አሉ ሰዎች አሉ። ስማቸውን በውን ለይቶ አላወቁም እንጂ ቤተሰብ አላገኘናቸውም፣ ቃሊቲም የሉም፣ ቅሊንጦም የሉም። ዝዋይ ሄደን አገኘን ያሉኝ አንድ ሁለት ሰዎች አሉ። ሌሎች ደግሞ ገና ሄደን አላገኘንም ያሉኝ አሉ። ግንቦት አስራ አራት ቀን ሁለት ሺህ አስር ከእስር የተፈቱት አቶ ቶሎሳ በራዳም ክሳቸው ተቋርጦላቸው ያልተፈቱ ብዙ ሰዎች እንዳሉ ያረጋግጣሉ። አድራሻቸው ያልታወቁ ሰዎችን ደግሞ የጥቂቶቹን ስም ለቪኦኤ ዘርዝረዋል። ለምሳሌ ናውል ሸሚሮን ለአንተ አለ ሱ እንኳን ፍርድ ቤት ነፃ ብሎት ነበር፣ እስካሁን ግን አልተፈታም። የት እንዳለ አይታወቅም። የት እንዳለ አይታወቅም። እኔ ሁለተኛ አበበሩ ጌሳ አለ፣ አበበሩ ጌሳ ራሱ ተነስቷል። እንደኔ እስካሁን አልተፈታም። የት እንዳለ የማይታወቅም እና አሁን ስማቸውን ለማስታወስ ድኔ ስንመልትል ብዙ እስረኞች ብዙ ጊዜ እስረኞች የት እንዳሉ የማይታወቁ አሉ። እግዚአብሔር ይስጥልኝ፣ አመሰግናለሁ። መለስካቸው አምሀ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ